የዕለቱ አብይ ርዕስ አሶሽየትድ ፕሬስ የተባለው የዜና አገልግሎት በያዝነው ሳምንት በባህር ዳር ስለተካሄደው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ጉባኤ ሲጽፍ ኢትዮጵያ ውስጥ አዲስ የፖለቲካ መሪዎች ወጥተዋል ይላል። ዝርዝሩን አዳነች ሳህዬ አጠራ አድርጋ ታቀርበዋለች። የኢትዮጵያው ገዢ ፓርቲ አንጋፋ ባለሥልጣኖች የነበሩት መሪዎች ለወጣት መሪዎች ቦታ እየለቀቁ ነው። ከዩናይትድ ስቴትስ ጋር ቅርብ ግንኙነት ያላት ኢትዮጵያ ቻይናን እንደ ተምሳሌት እየወሰደች ነው ሲል አሶሽትድ ፕሬስ ጽሑፉን ይጀምራል። ኢህአደግ የአራት ቀናት ጉባኤ ካደረገ በኋላ የተመረጡት 36 የፖሊት ቢሮ አባላትና 180 የማዕከላዊ ኮሚቴ አባላት አዳዲስ መሪዎች እንደሚበዙበት አሶሽትድ ፕሬስ ጠቅሷል። የአዲስ መሪዎች መምጣት ግን ክስ ስለሚበዛባቸው በሀገሪቱ ምክር ቤት አንድ መቀመጫ ብቻ ለያዙ ተቃዋሚዎች የተሻለ የፖለቲካ ምህዳር ይኖራል ማለት አይደለም። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ባለፈው ሰኞ በኢትዮጵያ ስላሉት ተቃዋሚዎች ሲናገሩ ለሀገሪቱ ልማት ምንም አይነት አስተዋጽኦ የማያደርጉ የኒዮሊበራል አፈቀላጤዎች ናቸው ብለዋል። የሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ የረጅም ጊዜ አንጋፋ ረዳት የነበሩት የቀድሞ የውጭ ጉዳይ ሚኒስትር አምባሳደር ስዩም መስፍን የጠቅላይ ሚኒስትር መለስ ህልፈት ፓርቲውን ፈተና ላይ የጣለ ከባድ ችግር ነበር በማለት አስገንዝበዋል። አምባሳደር ስዩም ቀጥለውም ከታላቁ መሪያችን መለስ መስዋዕትነት በኋላ ተፈጥሮ ከነበረው ችግር በመማር በዕድሜ የገፉት መሪዎች ጡረታ ገብተው ዝቅተኛ ባለስልጣኖች አንቀሳቃሽ መሪውን እንዲይዙ መዘጋጀት ይኖርባቸዋል ሲሉ በጉባኤው እንደተናገሩ አሶሽትድ ፕሬስ የዜና አገልግሎት ዘግቧል። አምባሳደር ስዩም መስፍንና ሌሎች ስምንት የህዝባዊ ወያነ ሐርነት ትግራይ አንጋፋ አባላት በፈቃዳቸው ከስልጣን ወርደዋል። የአመራር መተካካቱ ጉዳይ በዚህ ፍጥነት ለመተግበር መቻሉ አስገርሞኛል። ጥሮታ በመግባት ላይ ያሉት አንጋፋዎቹ ባለስልጣኖች ናቸው። አሁን በሚታየው የመተካካት ፍጥነት ሁሉም የትጥቅ ትግሉን የመሩት አንጋፋ ባለስልጣኖች በእቅዱ መሰረት እንደ አውሮፓ አቆጣጠር እስከ 2015 ዓ ም ባለው ጊዜ ውስጥ ከፍተኛ የመንግስትና የፓርቲ ስልጣናቸውን ይለቃሉ ማለት ነው ሲሉ የገዥው ፓርቲ እንቅስቃሴን በጥብቅ የሚከታተሉት የፖለቲካ ተቺ አቶ ዳንኤል ብርሃኔ መናገራቸውን የዜናው አገልግሎት ጠቅሷል። አቶ ዳንኤል አያይዘውም የመተካካቱን እቅድ በዚህ ፍጥነት በማራመድ ላይ ያሉት ሁሉም በኢህአዴግ ውስጥ የተካተቱት ፓርቲዎች እንዳልሆኑ ሲያወሱ፣ ተሸኚዎቹ የኦሮሞ ህዝባዊ ዴሞክራሲያዊ ድርጅት ከፍተኛ አመራር አባላት በከፍተኛው የአመራር ኮሚቴ በታዛቢነት መሳተፉን ይቀጥላሉ ብለዋል። አብዛኞቹ የአማራ ብሔራዊ ዲሞክራሲያዊ ንቅናቄ አንጋፋ ባለሥልጣኖች ቦታቸውን አልለቀቁም። ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝና ምክትል ጠቅላይ ሚኒስትርና የትምህርት ሚኒስትር አቶ ደመቀ መኮንን እንደገና መመረጣቸውን ያስታወሰው የዜና አገልግሎት ሁለቱም በአርባዎች ዕድሜ ውስጥ ያሉ ሲሆኑ በትጥቅ ትግል አልተሳተፉም። የአዲሱ አመራር አካል ተደርጎውም ይታያሉ ይላል። በአራት ቀናቱ የገዢ ፓርቲ ጉባኤ የመተካካት ለውጦች ቢታዩም የፖሊሲ ለውጥ እንደማይኖር ሲያብራራ የሟቹ መሪ የኢኮኖሚና የማህበራዊ ኑሮ ፖሊሲዎች ይጸናሉ ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መናገራቸውን አሶሽየትድ ፕረስ ጠቅሷል። ቻይና ኢትዮጵያ ውስጥ በፍጥነት እየተስፋፋ ላለው የመንገድ ስራ የቴሌኮሙኒኬሽንና አሁን ደግሞ የባቡር ሀዲድ መረብ በቢሊዮኖች ዶላሮች የሚቆጠር ብድር ትሰጣለች። የኢትዮጵያ የመዋዕለ ንዋይ አገልግሎት ባለፉት ሁለት አስርተ ዓመታት ውስጥ ወደ ዘጠኝ መቶ ሀያ የሚጠጉ የቻይና ኩባንያዎች ኢትዮጵያ ገብተው ከውጭ መዋዕለ ንዋይ መዳቢዎች ውስጥ ትልቁን ቦታ እንደያዙ መግለጹን አሶሼትድ ፕረስ የዜና አገልግሎት ዘግቧል። እዚሁ ርዕስ ላይ እንቆያለን አድማጮች። በኢህአዴግ ድርጅታዊ ጉባኤ የነበረውን አጠቃላይ ድባብ መነሻ ያደረጉ የተቃዋሚ ፖለቲከኞችና የቀድሞ ታጋዮች ፓርቲው ከኮሚኒስት አስተሳሰብ ጋር የተዛመዱ አሰራሮችን እንዳልተወ ይናገራሉ። ፓርቲው ከዚህ አስተሳሰብ ሙሉ ለሙሉ ላለመላቀቁም ምልክት ናቸው ይላሉ። የተለያዩ አስተያየቶችን ያካተተው የእስክንድር ፍሬው ዘገባ ቀጥሎ ይቀርባል። ለአራት ቀናት በባህር ዳር ከተማ የተካሄደው የገዢው ፓርቲ ኢህአዴግ ድርጅታዊ ጉባኤ ተጠናቋል። በጉባኤው ያልተጋበዙ አካሄዱንና አጠቃላይ ድባቡን ግን በቅርበት ሲከታተሉ የነበሩ የተቃዋሚ ፖለቲከኞች ግን ትዝብታቸውን ይናገራሉ። ኢህአዴግ መንግስት እስከሆነበት ከ1983 ድረስ የማርክሲስት ርዕዮተ ዓለም ይከተል እንደነበር ያስታወሱ ተቃዋሚዎች የሚያካሄዳቸው ጉባኤዎችም ያንን የሚያስታውሱና ከሬዮት ዓለሙም ሙሉ በሙሉ አለመውጣቱን ጭምር የሚያመለክቱ መሆናቸውን ይገልጻሉ። መድሎት በተሰኘው መጽሐፋቸው የኢህአዴግን አብዮታዊ ዲሞክራሲ ርዕዮተ ዓለም የተቹት አቶ ልደቱ አያሌው የጉባኤው ድባብ የእርሳቸውን እምነት ያጠናከረ መሆኑን ይናገራሉ። አብዮታዊ ዲሞክራሲ የኢህአዴግ መንታ ልብ በሚል ርዕስ በዚሁ መጽሐፍ ሲያስረዱ፣ ገዢው ፓርቲ መንታ መንገድ ላይ የቆመ መሆኑን አመልክተዋል። ኢህአዴግ ከአለም ተጨባጭ ሁኔታ ጋር ራሱን ለማጣጣም የተገደደ ቢሆንም የሊበራል አስተሳሰብ ወይም የካፒታሊስት ስርዓት ግንባታ በሚጠይቀው መጠን የመድብለ ፓርቲና የነጻ ገበያ አስተሳሰብን በተሟላ ሁኔታ ተቀብሎ ለመራ ለማራመድ ከልቡ አልወሰነም ሲሉ አቶ ልደቱ አብራርተዋል። በኢህአዴግ ጉባኤ የሚታየው ድባብም አቶ ልደቱ እንዳሉት ፓርቲው በትጥቅ ትግሉ ወቅት ያራምደው የነበረውን የኮሚኒዝም አስተሳሰብ የሚያስታውስ ነው። እሱ አንዳንድ ጊዜ ባይፈልገውም ከኮሚኒስት ርዕዮተ ዓለም ጋር በጣም የተዛመዱ አሰራሮች ነው የሚከተለው። አሁን ጉባኤውንም ብታይ ክራባት ያደረገ ሰው ምናልባት ሙሉ ኮትና ሱሪ የለበሰ ሰው አታገኝም። አቶ ከሌ ተብሎ የሚጠራ ሰው አታገኝም። ጓድ ተባብለው ነው የሚጠራሩት። ጉባኤያቸውን ስታይ ቀይ ልብስ የለበሱ የመውጣት ጉዳይ በጉባኤው ላይ የተሳተፉትን ወይም ደግሞ የተጋበዙትን የውጭ ፓርቲዎችም ካየህ እዚህ ሀገር ውስጥ ያለን ፓርቲዎች አሁን አልተጋበዝንም። የተጋበዙት ፓርቲዎች በኮሚኒስትነታቸው ወይም በግራ ፖለቲከኝነታቸው የሚታወቁ ፓርቲዎች ናቸው። ይሄ የሚያሳይህ ምንም ጥርጥር የለውም፣ ከዘመኑ ጋር አብሮ ለመሄድ ኢህአዴግ የካፒታሊስት ስርዓት አራመጅ ነኝ ይበል እንጂ ከዛ የኮሚኒስት አስተሳሰብ ያልተላቀቀ እንደሆነ የሚያምንበትም መሆኑን ብዙ ምልክቶች እያየን ነው። ሁለተኛ በኮሚኒስት ፓርቲ ውስጥ ግለሰቦች ያላቸው ሚና በጣም ትልቅ ነው። አቶ መለስ በህይወት እያሉ ያልተነገረን ቢሆንም እሳቸው ከሞቱ በኋላ የአንድ ግለሰብ ሚና በዛ ፓርቲ ውስጥ ምን ያህል እንደሆነ አቶ መለስ የዛ ድርጅት አድራጊ ፈጣሪ ሞተር እንደነበሩ አሁን ጓዶቻቸው እየመሰከሩልን ነው። ይሄ ፓርቲ ምን ያህል የኮሚኒስት አሰራርን ከትጥቅ ትግሉ ጀምሮ ባልተቋረጠ ሁኔታ እየተከተለ የመጣ መሆኑን የሚያሳይ ነው። የቀድሞው የህወሓትና የኢህአዴግ አመራር አባልና የአሁኑ ተቃዋሚ አቶ ገብሩ አስራት በአምስት የድርጅቱ ጉባኤዎች ተሳትፎ ያውቃሉ። በባህር ዳርና በቀደሙትም ጉባኤዎች የሚታዩ አሰራሮች ሁሉ የነባሩን ታጋይ ቀልብ ለመግዛት የሚደረጉ ናቸው ይላሉ። ግን ይሄ የጓዳው ምናምን ግን ስሜት ለመግዛት ነው፣ ይሄ መታወቅ ያለበት አለ እኮ በርካታ ታግለን ታግለን ጥለውናል፣ ወርውረውናል። ታግለን ታግለን ያመጣ ነው ይሄ መጥፎ አስተዳደር፣ ብልሹ አስተዳደር፣ አፈናን ነው ያመጣን የሚለው ለዚያ የመንፈሱን ለመግዛት ይሄ የድሮውን ታጋይ የድሮውን ካድሬ ለመግዛት ካልሆነ በስተቀር በተጨባጭ ይሄ ነው የሚባል ለውጥ የለውም። ሁኔታው ኢህአዴግ ከኮሚኒስት አስተሳሰብ አለመውጣቱን ያሳያል መባሉን አቶ ገብሩ በከፊል ይቀበላሉ። አቶ ገብሩ እንዳሉት ኢህአድግ በስልጣን ላይ በቆየባቸው የመጀመሪያ አስር አመታት ኢኮኖሚውን ነጻ ማድረግና በሀገሪቱ የነበሩ ማምረቻዎችንም ለግል ባለ ሀብቶች ማከፋፈልን የመሳሰሉ እርምጃዎችን ወስዷል። በህወት ውስጥ ከተፈጠረው ክፍፍል በኋላ ባሉት አመታት ግን ትቷቸው የነበሩ ማርክሲስታዊ አካሄዶችን ተመልሶባቸዋል በማለት ያብራራሉ። እና ተሃድሶ ብሎ ከመጣ በኋላ አቤታዊ ዲሞክራሲን የማጠናከር እና መልሶ አሁን ኢኮኖሚውን ፓርቲው ቁጥጥር ስር ማስገባት በመንግስት ቁጥጥር ማስገባት ወይም በፓርቲ ድርጅቶች ቁጥጥር ማስገባት በከፍተኛ ደረጃ እያየው ተመልሶ ትላልቅ ኮርፖሬሽኖችን የማቋቋምና ኢኮኖሚን የሚቆጣጠር የከተማ መሬትን የመቆጣጠር ሁሉም ነገር ይሄ የሚያደርጉ ምክንያት አለው። ኢኮኖሚን ከተቆጣጠርኩ ነው ፖለቲካውን መቆጣጠረው የሚል ኢኮኖሚ ያልተቆጣጠረ ፖለቲካን አይቆጣጠርም የሚል የፖለቲካ ኢኮኖሚ መሰረት በማድረግ ነው እየተሄደ ያለው እና የለወጠው ነገር ቢኖር እንደገና በዚህ በአቤታዊ ዲሞክራሲ ማዕቀፍ አንዳንዴም ልማታዊ መንግስት ይለዋል። በዚህ የተነሳ ያጠናከረው ይመስለኛል። ይሄ ይሄ የመንግስት እጅ የፓርቲ እጅ በከፍተኛ ደረጃ እጅ የማስገባት ጉዳይ እሱም ነው ያጠናከረ መስሎ የሚታየው እንጂ በመሰረቱ ግን የተለወጠ አይመስለኝም። በሀያ ዓመቱ በኢህአዴግ ውስጥ እየተካሄደ ያለው የአመራር መተካካትም በከፊልም ቢሆን ርእዮተ ዓለማዊ ምክንያት ጭምር እንዳለው ተቃዋሚዎቹ ያምናሉ። አቶ ልደቱ አያሌው ይህንኑ ያብራራሉ። ዲሞክራሲ የለም በሚባልበት ለምሳሌ በቻይና መሪዎቹ ሲተካኩ እናያለ። አንድ መሪ አስር ዓመት በላይ የመቆየት እድል የለውም። ስለዚህ ምንድን ነው የሚያስቡት ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ በግልጽ ባይናገሩትም የሚያስፈልገው አንድ ገዢ ፓርቲ ነው። አንድ ገዢ ፓርቲ ነው። በዛ ጋ የያ ገዢ ፓርቲ ግን ራሱን እያደሰና እያጠናከረ እንዲቀጥል ከተፈለገ በውስጥ ያሉ ሰዎች መተካካት አለባቸው። አዳዲስ ኃይል ከስር እየተፈጠረ ሞመንተም ጠብቆ መቀጠል ያስፈልጋል የሚል አስተሳሰብ ነው። ይሄ በሁሉም የኮሚኒስት ፓርቲዎች ሳይሆን አሁን በዘመኑ የካፒታሊስት ስርአት በዓለም በነገሰበት ሁኔታ ያሉ በተለያየ አካባቢ ያሉ የኮሚኒስት ፓርቲዎች የሚከተሉት ስልት እንደሆነ የምናየው ነው። ቻይና ለዚህ ምሳሌ ነው። ሳውዝ ስት ኤሽያ በተለይ ዲቨሎፕመንታል ስቴት ነን የሚሉ አገሮች ውስጥ ያሉ ፓርቲዎች እና በብቸኝነት ለአንድ ሀገር የሚያስፈልገው አንድ አውራ ፓርቲ ነው፣ አንድ ገዢ ፓርቲ ነው ብለው የሚያምኑ ፓርቲዎች የሚከተሉትን ስልት ኢህአዴግም እንደሚከተል እያየን ነው። የቀድሞው የህወትና የኢህአዴግ አመራር አባል አቶ ገብሩ አስራት በበኩላቸው መተካካቱ የሚካሄድበት መስፈርት ግልጽ አይደለም በማለት ይተቻሉ። መተካካትም የሰራ አይደለም ያለው በምንድን ነው ምን መስፈርቱ የሚለው ነገርም ጭራሽ የተቀመጠ አይደለም። ምንድን ነው መስፈርቱ እድሜ እድሜ ከሆነ ሽማግሌዎችም ያሉ ዛ የስልጣን ዘመን 40 አመት በስልጣን የነበሩ አሁንም እንዳላሉ ምንድን ነው መስፈርቱ በአካል መድከም ወጣቶችም ተሰናብተዋል በተለይ በቲፒኤልኤፍ ወጣት የሚባሉትም ተሰናብተዋል ስለዚህ መስፈርቱ የማይታወቅና በዚህ በስልጣን ሽኩቻ ስልጣን ለማጠናከር የሚደረግ መተካካት መሆኑ ማወቅ አለበት በዚህም መንገድ የሚመጣ ለውጥ እንደሌለም አውቁ ተገኝ ይመስለኛል ከኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ በእነዚህ የሪዮት አለምና ተያያዥ ጉዳዮች ላይ ምላሽ ለማግኘት ጥረት አድርግ ያለው እስካሁን አልተሳካም። ቴሌኮምን የመሰሉ የአገልግሎት ዘርፎች ለግል ባለ ሀብቶች አለመፈቀዳቸውን በተመለከተ ከጥቂት ወራት በፊት ያነጋገርኳቸው የኢህአዴግ ስራ አስፈጻሚ ኮሚቴ አባልና የህወሀት ምክትል ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ግን ተከታዩን ተናግረው ነበር። የተለየ አስታስብ አለብን። እንደሚታወቀው የገበያ ያው አጠቃላይ የገበያ እንትን እንከተላለን። የካፒታሊዝም ነው የሚመራው። ዘሮ ዘሮ ሱ በገበያ ህግ ነው የሚሄደው። እንደዛም ሆኖ ግን የመንግስት ጣልቃ ገብነት በከፍተኛ ደረጃ ያስፈልጋል ብለን ደግሞ እናምናለን። ስለዚህ የመንግስት ጣልቃ ገብነት ከምለው አንዱ ይሄ ነው። ይሄ ዘርፍ ለልማት በቀጥታ በሚደግፍበት መልኩ እናስማረዋለን። ከተማም ሊሆን ይችላል ገጠርም ሊሆን ይችላል ማለት ነው። አዋጭ ነው አዋጭ አይደለም የኛ መመዘኛ አይደለም። ወደ ገበያ ከሄድክ አዋጭ ነው አዋጭ አይደለም ነው። ይሄ ዘርፍ የቴሌኮም ማለት ነው ልክ እንደ መንገድ፣ እንደ መብራት፣ እንደ ውሃ፣ እንደ ትምህርት፣ እንደ ጤና ለሁሉም ሕብረተሰብ ደረጃ በደረጃ ማለን ተጠቃሚ ማድረግ አለብን የሚል አሳስባለን። ስለዚህ ከነዚህ ነጥለን እንወስድም ነው። በዚህና በተቃዋሚዎቹ በተነሱ ተያያዥ አስተያየቶች ላይ ከገዢው ፓርቲ ተጨማሪ ምላሽ ካገኘ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ